ጤናና አካባቢ ላሞች ከተፈለገ ወንድ አሊያም ሴት ጥጃ እንዲወልዱ የሚያደርግ ቴክኖሎጂ በአገራችን ገብቶ እየተሰራበት ነው። ሰላም ጤና ስጥልን። ውድ የፕሮግራማችን ተከታታዮች አብራችሁን በመቆየት እንድትከታተሉን የምጋብዛችሁ፣ ዝግጅቱን አጠናቅሬ የማቀርብላችሁ ዮሐንስ ገብረ እግዚአብሔር ነኝ። መልካም ቆይታም በመቐለ ዩኒቨርሲቲ የእንስሳት ሕክምና ኮሌጅ እንገኛለን። የትምህርት ክፍሉ በዘመናዊ ቤተ ሙከራዎች የተደራጀ ሲሆን በርካታ ችግር ፈቺ ምርምሮችን እያካሄደ እንደሆነ ተገልጾልናል። ከእነዚህ ምርምሮች አንዱ ላሞች መኖ በሚኖርበት ጊዜ ብቻ እንዲወልዱ የሚያደርግ ቴክኖሎጂ ይገኝበታል። ዶክተር በሪሁ ገብረኪዳን የኮሌጁ ዲንና ተመራማሪ ስለ ቴክኖሎጂው እንዲህ ያብራራሉ። ሲንክሮናይዜሽን የተባለ ምርምር ነው። እሱ ላሞች በተፈጥሯቸው በሚፈልጉት ጊዜ ነው እየወለዱት ያሉት። ይህኛ ምርምር የሰራ ነው ደግሞ ላሞች በሚፈልጉት ጊዜ ሳይሆን መውለድ ያለባቸው ልክ እንደ ሰው እንደ ሰው የመውለድ ሲስተማቸው አስተካክለን እኛ በምንፈልገው ጊዜ እንዲወልዱ የሚያደርግ ምርምር በጣም ትልቅ የውጭ ዝርያ በአንድ ጊዜ ማስፋፋት የምንችልበት ቴክኖሎጂ ነው። ሁለተኛ ደግሞ ምግብ ባለበት ምግብ ባለበት እንዲወልዱ የሚያደርግ ቴክኖሎጂ ነው ፕላስ ደግሞ ሁሌ መስከረም መስከረም እንዲወልዱ የሚያደረግ ቴክኖሎጂ ነው። ስለዚህ እነዚህ ምግብ የሌለበት ጊዜ እንዳይወልዱ፣ ምግብ ባለበት ጊዜ እንዲወልዱ የሚያደርግ ቴክኖሎጂ ስለሆነ ትልቅ ለውጥ ያመጣ። በሀገራችንም አሁን በሁሉም ክልሎች እንደ ኤክስቴንሽን እየተሰራበት ያለው ከዚህ ኮሌጅ ነው ወጥቶ አሁን አገር ሁሉ እየተጠቅምበት ያለው ይህ ትልቅ ሳክሰስ ስቶሪ ኦፍ ዘ ኮሌጅ ነው። ኦቫሪ ሄደ ሆርሞንን ማመንጨት ብቻ ነው ሆርሞኑ ብቻ ተቆጣጥረ እኛ በምንፈልገው ጊዜ እንዲወልዱ ማድረግ ነው። ሁለተኛ ሁለት አመት ሶስት አመት የማይወልዱ ላሞች አሉ እነሱ ደግሞ አመት አመት እንዲወሉ የሚያደርግ ቴክኖሎጂ ነው። ስለዚህ አንደኛው ኮንትሮል የሆነ ነው፣ በእኛ በምንፈልገው አሁን ህሞራ አካባቢ ስትሄድ ጉንበትና ሰኔ እየተወለደ ጥጃ አያድግም፣ ላሚቷም ትጎዳለች። ጉንበትና ሰኔ በጣም ሀይለኛ ቴምፕሬቸር አለ፣ ሙቆት አለ። ሁለተኛ ደግሞ ምግብ የለም። በዛ ጊዜ የተወለዱ ማአት ጥጃዎች አይሆንም ማለት ነው። አጋጣሚ ሆነ ደግሞ መጥፎ አጋጣሚ ደግሞ አብዛኞቹ ላሞች ጉንበትና ሰኔ ነው የሚወልዱት። ምክንያቱም መስከረም አካባቢ ምግብ ስለሚያገኙ ስሬ ያመጡና መስከረም የተጠቃጭላም ጉንበት ነው የምትወልደው። ይሄ ኔቸር ማስተካከል አለብን ብለን አሁን ጉንበትና ሰኔ እንዳይወልዱ፣ ግን መስከረምና ጥቅምት አካባቢ ምግብ ባለበት ጊዜ እንዲወልዱ ነው እያደረግን ያለ ነው። እሱ በጣም ኢፌክቲቭ የሆነ ጥሩ ስራ ተብሎ በጠቅላይ ሚኒስትሩም ሽልማት ይወስድንበት። በዚሁ መስክ የሚጠቀሙበት ቴክኖሎጂ ምን ያህል ውጤታማ ነው አልናቸው ዶክተር በሪሁን ውጤቱ አሁን አጉላ ኤክሳም እኛ የጀመርነው አጉላዕ ነው መጀመሪያ ቴክኖሎጂ ሳንጀምር አስራ ሁለት የውጭ ዝርያ ብቻ ነበሩ አሁን ደግሞ ወደ 660 የውጭ ዝርያ ያሉበት ገጠር ከተማ አለ የገጠር ከተማ ስለዚህ ውጤቱ ምንድነው የሚያደርገው አንደኛ ኮንትሮል ሪፕሮዳክሽን ሁለተኛ በሆርሞን ሰጥተን በመርፌ ነው የምናዳቅላቸውና የውጭ ዝርያ ነው የሚሰጣቸው ስለዚህ አንድ ነጥብ አምስት ሊትር ነው ወተት የሚሰጡ የኛ ላሞች፣ የሀገራችን ላሞች። እነዚህ የሚወለዱ ደግሞ ወደ አስራ ሁለት አስራ ሶስት ሊትር ነው የሚሰጡት ና አንድ ሊትር አንድ ሊትር ስትሰጥ የነበረች ላሙ አሁን ወደ አስራ ሶስት አስራ ሁለት ሊትር የመስጠት ማለት ረዲካሊ ፕሮዳክሽኑ ሀይ ሆነዋል ማለት ነው ና ትልቅ ለውጡ ነው ያመጣለት። ይህን ቴክኖሎጂ ስትጠቀሙስ በላሞቹ ላይ የሚያደርሰው የጎንዮች ችግር አለ ወይ ለሚለው ጥያቄያችን ዶክተር በሪሁ ሲመልሱ ሳይድ ኢፌክት የለውም። አሁን ሆርሞኑ ላይ ኦቫሪ ነው። ኦቫሪ ሲመቸው ሆርሞን ይለካል፣ ካልተመቸው ደግሞ አይልክም። ስለዚህ እነዚህ ሆርሞኖች ማመንጨት ብቻ ነው ሆርሞን መስጠት ስለሆነ ምንም ሳይድ ኢፌክት የለውም። በጤናም ሳይድ ኢፌክት የለውም፣ በሌላም ምንም ሳይድ ኢፌክት የለውም። ሌላው ኮሌጁ እየተጠቀመበት ያለው ቴክኖሎጂ ላሞች ሲፈለግ ወንድ ካልሆነ ሴት ጥጃ በባለቤቱ ምርጫ እንዲወልዱ የሚያደርግ ቴክኖሎጂ ነው። ዶክተር በሪሁም ከሴክስ በኋላ ወይም ሀምሳ ፐርሰንት ወንድ ሀምሳ ፐርሰንት ሴት ነው። የመወለድ እንትኑ ሀምሳ ፐርሰንት ነው ወይም ወንድ ወይም ውር ሴት። አሁን እየሰራ ነው ያለው ደግሞ መለያየትና ሴት ብቻ የሚያስወልድ ቴክኖሎጂ ለብቻው፣ ወንድ ብቻ የሚያስወልድ ቴክኖሎጂ ለብቻው ነው እየሰራ ነው ያለ ነው። እዚህ ላይ ማለት ነው። አሁን ምንድነው የውጭ ላሞች ወንድ ከወለዱ በሁለት ሳምንት ነው የሚሸጠው፣ አይጠቅምም። ሴት ከወለዱ ብቻ ነው የሚያስቀምጠው። አሁን 50 ፐርሰንት ወንድ ማለት 50 ሴት ማለት ትልቅ ሰራ ነው እየደረሰ ያለው። ስለዚህ ሴት ብቻ የሚፈልግ ገበሬ ካለ ሴት ብቻ እንዲወልድለት እናደርገዋለን። ወንድ የሚወልድለት ከፈለገ ደግሞ ወንድ እንዲወልድ የሚያደርግ ቴክኖሎጂ ነው። አሜሪካ ብቻ ነው የምሰራው ይሄ ቴክኖሎጂ። አሁን ለመጀመሪያ ጊዜ ነው እኛ እየጀመር ነው ያለ ነው። ከፓስተር በመተባበር ፓስተሮቹ የተወሰኑ ኢኩፕመንቶች ስላሉት ከነሱ በመተባበር ቀጥሎ ከሚቀጥለው አመት ማሽኑም እየገዛ ነው ስለሆነ እሱ ኢፌክቲቭሊ ምርምሩ ከጨረሰ በኋላ ትግራይ ብቻ ሳይሆን ኢትዮጵያም ቡሉ ብዙም ለውጥ ያመጣል ብለን ተስፋ ያደረግንበት ነው። ለዚህ ዚህ ላይ ምርምር እየተሰራ ነው። ምንድን ነው የሚደረገው? ከበሬው ጥሩ የሆነ በሬ ዘር ይሰበሰባል። ተሰብሶ የተሰበሰበው ስፐርም የተሰበሰበው ሴት የያዘ ነው። ወንድም ኤክስ ና ዋይ የያዘ ነው። በአንድ ኮንቴነር የሚሰበሰበው ኖርማል ኮንቴነር ገብቶ ወደ አርቲፊሻል ኢንሲሚኔሽን የሚሄደው ነው። አሁን እየተሰጠ ያለው አሁን ግን ሰብስበን ኤክስ ለብቻው ዊች ይዝ ፊሜል የሚያስወልድ ስፐርም ለብቻው፣ ዋይ የያዘው ወንድ የሚያስወድድ ለብቻው ኮንቴይነር እንለያቸዋለን። ስለዚህ ኤክስ ሰዎቹ ለብቻው ይሰበሰቡና ወደ ቲብ ወደ መርፌ ይገባል። በመርፌ ትጠቃለች ላሚቷ። ሴት ብቻ ትወልዳለች ማለት ነው። ወንድ የፈለገ ደግሞ ከወንዱ የሰበሰብነው ኮንቴነር ወስደን ከዛ እንወጋታለን። ስለዚህ ወንድ ብቻ ትወልዳለች። ይሄ አዘጋጅተ ባንክ ላይ ታስቀምጥና ባለቤቶች ይመጣሉ። ምን እንድትወድልህ ትፈልጋለህ? ይባላል። ወንድ ካለ ከወንድ ትሰጠዋለ፣ ሴት እንድትወልድልኝ ካለ ደግሞ የሴት ትሰጠዋለ ማለት ነው። ኮሌጁ ምርጥ ዘር የተባሉ የኢራን በጎችን አስመጥቶ በመመራመር ላይ የሚገኝ ሲሆን ውጤት ላይ ሲደረስ በጸጉርና ስጋ ምርታቸው የበለጸጉ በጎችን ለኢትዮጵያ ገበሬዎች ለማዳረስ እየሰራ መሆኑን የተናገሩት ዶክተር በሪሁ አያይዘውም ከዲኤን ኤክስትራክሽን በጎች አሉ። ማንታ ማንታ የሚወልዱና የማይወልዱ አሉ። እነዚህ ማንታ ማንታ የመውለድ አቅም ዲኤንኤያቸው ያላቸው፣ ግን በማናጅመንት እጥረት አንዳንድ እንዲወልዱ እየተገደዱበት ሁኔታ አለ አሁን እነሱ በዚህ በፌኮንዲቲ ጂን ኤክስትራክሽን የሚባል አለ። እሱ አፈልገን በዲኤን አይ እየፈለግን ነው አሁን እች በግ ማንታ ትወላለች፣ ሶስት ትወላለች፣ አንድ ትወላለች ብሎ ይነግረናል። ማሽ ነው። ከዛ እነዚህ ማንቲያ ማንታ የሚፈለጉ የሚወልዱት ሰብስበን እናመጣቸውና እናባዛቸዋለን። እነሱ እነሱ ፓስና ወደ ገበሬ ነበተን ስንበትናቸው እቺ ሁለት ሁለት ስለምትወል ማናጅመንቱ አስተካክል ብለን መክርን። አሁን ሀምሳ ይኖሩታል። የተኛዋ ማንታት የመውለድ አቅም አላት፣ አንድ መውለድ አቅም አላት፣ ሶስት የመውለድ አቅም አላት፣ ሀያ አቅም ገበሬ ስለዚህ ሲመቻት ሁለት ትሰጣለች፣ ሳይመቻት አንድ ትሰጣለች። እንደዚህ ስለሆነ አሁን ግን በዚህ በፈኮንዲቲ ጂን በእንደዚህ አይነት ቴክኖሎጂ እየሄድ እናያለን ማለት ነው። በኮሌጁ ቆይታችን እንስሳት ተኝተው የሚታከሙበት የሕክምና ማዕከል መኖሩን ሰማንና ማዕከሉን ጎብኝተን የተላላፊ በሽታዎች ባለሙያና ተመራማሪ ዶክተር አብርሃ ብስራትን አነጋገርናቸው። የኢኮኖሚካል እንስሳት የምንላቸዋለሁ፣ የወተት ላሞች፣ ስጋቸው የሚበላ ለእንደዛ አይነት ጥቅም የሚውሉ ከሆነ ከታመሙ፣ ወይ መኪና ከተገጩ ወይ ምናምን አይጥሏቸውም ቢያንስ ያሳክሟቸዋል፣ ይወስዷቸዋል። መጨረሻ ላይ አንዳንድ ግን የምታየው መንገድ ላይ መኪና ሲገጭ ሰው ሲመታው ወይ ደግሞ ታሞ አይወጣም ብሎ ሲያረጅ ምናምን መንገድ ላይ ይጥሏቸዋል። እና እኛ ስልክ ሰው ከደወለን ከከተማ እናመጣቸዋለን። እዚህ ከመጡልን ደግሞ ሰው ካመጣልን እንቀበላቸዋለን። ህን ተቀብለን አስፈላጊ ምግብ ህክምና ምናምን ሰጥተን ሲድኑ ባለቤት መጥቶ የሚወስዳቸው ከሆነ ይወስዳቸዋል። ካልወስዳቸው ግን እኛ ጋር እናስቀምጣቸዋለን። በማኅበረሰባችን በተለይ ስጋቸው የማይበላ እንስሶችን የማሳከም ልምዱ እምብዛም ነው። ዩኒቨርስቲው ይህን ለመቀየር ከማኅበረሰቡ ጋር እየሰራ እንደሆነ ዶክተር አብርሃ ገልጸውልናል። እነዚህ የታመሙት እንስሳት ወደ ሆስፒታሉ እንዴት ነው የምታመጧቸው? አምቡላንስ አላቸው ያልናቸው ዶክተር አብርሃን ዩኒቨርሲቲ አምቡላንስ ጠይቀን አሁን እየገዛለን ነው። ያው ሁሉ ከትምህርት ስለምታገኘው ማለት ነው። እስካሁን ያለውን በራሳችን መኪና ነው የምናመጣው። ፒክአፕ መኪና ከኋላ ጭነን ትናንሽ ከሆኑ ትላልቅ ከሆኑ በአይሱዝ እናመጣቸዋለን ማለት ነው። ኖርማል ግን አሁን አምቡላንስ እንዲገዝኑ ጠይቀናል። ጨረታ ላይ ነው ያለው። ሴሪ ኖርማል እንደሰው አምቡላንስ ይኖራል። ውድ የፕሮግራማችን ተከታታዮች ለዛሬ በዚሁ ላብቃ። ቃለ ምልልሱን በመስጠት ለተባበሩን ለዶክተር በሪሁና ዶክተር አብርሃ በእናንተው ስም አመስግኜ የምሰናበታችሁ ዝግጅቱን አጠናቅሬ ያቀረብኩላችሁ ዮሐንስ ገብረ እግዚአብሔር ነበርኩ። ቸርን ሰንብት